በኢትዮጵያ የአርቲስት ሀጫሉ ሁንዴሳን ሕልፈተ ሕይወት ተከትሎ እንደገና በተቀሰቀሰው ረብሻና አመፅ ሳቢያ ንብረቶችን ጨምሮ የበርካታ ዜጎች ሕይወት ጠፍቷል። በቪክቶሪያ የኢትዮጵያውያን ሴቶች ሕብረት ፕሬዝዳንት የሆኑት ዶክተር እማየነሽ ስዩም ድርጊቱን በሕብረቱ ስም እንቃወማለን ሲሉ ተናግረው በተለይ ደግሞ በውጭ አገር የምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን ነገሩን በአንድም ሆነ በሌላ መንገድ እንዲባባስ ምክንያት እየሆንን ስለሆነ ከድርጊታችን ልንቆጠብ ይገባል ሲሉ አሳስበዋል። በቅድሚያ በዚህ ግጭት ህይወታቸው ላለፉ ለአርቲስት ሀጫሉ ሁንዴሳ ልጆችን ጥሎ ላለፈው አዛውንት እናትና አባቱን ጥሎ ላለፈው እንዲሁም ታዋቂ ባለመሆናቸው መረሳት የሌለባቸው ከመቶ በላይ የሆኑ በግፍ የተገደሉ ወገኖቻችንን ነፍስ ይማር በማለት እጀምራለሁ። እንደዚህ አይነቱ በአሁኑ ጊዜ በሀገራችን ያየናቸው ነገሮች በኢትዮጵያዊነቴ በእናትነቴ እንዲሁም በማህበራችን ውስጥ ያሉትን አንዳንድ ሰዎች በማናገርበት ጊዜ በጣም ትልቅ ጭንቀት ፈጥሯል። ሁኔታዎችም አያያዛቸው ህዝቡን በጣም አስፈርቶታል። በሀገራችን ያለው በውጭ የሚኖረው ህብረተሰብ በተለያዩ መንገዱ ይህንን በሀገራችን የሚታየውን ነገር አግራቤቱን ቤቱን ኮንትሪቢቱም አድርጓል። እንደገና ደግሞ በዛም በተነሱ ሁኔታ ልቡ የተሰበረም አለ እና ብዙ እንዳየነው የሶሻል ሚዲያ ሮል በጣም በጣም የሚያሳዝነው ሶሻል ሚዲያን ለፖዘቲቭ ነገሮች ተጠቅሞ ሀገርን መለወጥ ይቻል። በሀገራችን ላይ የተደረገ የሶሻል ሚዲያ ጨዋታ ግን እጅግ በጣም የሚያሳዝን ነው። ብዙ የሀገራችን ህብረተሰብ በውጭ ያለው ሰው የራሱ ህይወት ተደላሎለት በተለይ ይህን ሮል በሰፊው የሚጫወቱ ሰዎች ቤተሰቦቻቸውን ባጠገባቸው አስቀምጠው ኑሯቸውን አደላለው ግማሾቹ የገንዘብ ማግኛ የዩቲዩብ የገንዘብ ማግኛ ሲያደርጉት፣ ሌሎቹ ደግሞ መደበሪያቸው። ከዛም አንዳንዱ የራሱ ህይወት ሳይመቸው የሌላው ህይወት በማመሰቃቀል በሀገራችን ጨቅላ ልጆች ህይወት በድሀ ህብረተሰብ ላይ የሚጫወቱት ሮል ይሄ ነው የማይባል ነው እና ይሄ በጣም በጣም ያሳዝናል። እንደገና እኔ በአንድ ነገር መናገር የምፈልገው ይሄ ነገር በጣም ተደጋገመ። በዛች ሀገር ላይ ከዚህ በፊት ሰማኒያ ስድስት ንጹሐን ደሞች ፈሶ ቁጥራቸው ተነግሮ በዛ ባለፈ ያ ግንኛ ኢትዮጵያውያን መርሳት የሌለብን ነገር አይሲስ እንደዛ ወገኖቻችንን ሲያርድ ዘራቸው ተጠቅሶ አይደለም የሚነገረን የነበረው ኢትዮጵያ ይህን ያህል ኢትዮጵያ፣ ከሰላሳ በላይ የሆኑ ኢትዮጵያዊ ታረዱ ነው። በአረብ አገር እህቶቻችን ከፎቅ እየተወረወሩ ፍልኳ ሲፈስባቸው ይሄን ናህል ኢትዮጵያኖች እየተባለ ይነገረን የነበረው ዘራቸው ትግሬ፣ አማራ፣ ኦሮሞ እየተባለ አልነበረም ኢትዮጵያዊ እየተባሉ ነው። እንዲሁም በቅርብ ጊዜ ያለው እውነታ ወደ ሳውዝ አፍሪካ ሲሄዱ ጭነት መኪና ውስጥ ታፍነው ያለቁት ኢትዮጵያ ኖች ሲባሉ ዘራቸው ተጠቅሶ አይደለም ኢትዮጵያዊ ናቸው ተብሎ ነው እና ክፉ ነገር ሲገጥመን እቺ መከረኛ ሀገር በስሟ እየተጠራች ደልቶት የሚኖረው በውጭ ሀገር የሚኖረው ግን ወገናችንን እየከፋፈለ ባለፈው እንደሰማ ነው አብሮት በዶርሚተር የሚኖረውን በዩኒቨርሲቲ ደረጃ ተምሯል የምትዩ በዘር ሳቢያ ከፎቅ እየወረወረ እግዚአብሔርስ እንዴት አድርጎ ይቅር የሚለን ሁኔታ አለ ብለን ስናየው እጅግ በሚያሳዝን ነው። እና በየእስር ቤቱ የሚታጎሩት ኢትዮጵያኖች ኢትዮጵያ ናቸው ነው የሚባለው። ለእነሱ ከመድረስ ይልቅ አገራችንን በለው ግደለው እያልን በሰለጠነው ዓለም ውስጥ እየኖርን ከሰለጠነው ዓለም ምንም ሳንማር የሚደረገው የሚደረገው የሶሻል ሚዲያ ፍጭት በጣም ልባችንም ይሰብረዋል። በተለይ በዌስተርን ሀገሮች ውስጥ የምንገኝ ኢትዮጵያኖች እንኳን ሰው ወገኑን ሰው ይቅርና በአኒማል ክሩሊቲ አኒማሎች ውሻ፣ ድመት ሰው ገደለ ተብሎ በስር የሚቀጣበት ሀገር ነው። ግን እኛ በሀገራችን ወገናችንን በሚንጫ እየተጨፈጨፈ በሰውነቱ ጀስቲስ የማያገኝበት ሀገር ሆኗል። እና ይሄ ሁኔታዎች ብዙውን ነገር ኮንትሪቢቱም የምናደርገው እኛ ማርገብ በምንችልበት ጊዜ በውጭ ሀገር ያለን ሰዎች ትልቅ ኮንትሪቢሽን አለን። ከሀገራችን ከትምህርት ስነ መግባሩ ላይ ገብረገብነት ወጥቶ በዘር እየተሰበከ የኖረ ወጣት ሙሉ ለሙሉ ወጣቱንም ብሌም ለማድረግ አስቸጋሪ ነው። ይሄን ያህል ያለውን ሁኔታ በምን መልኩ እንቀይራለን የሚለው በጣም ከባድ ነው። የመንግስትን ከፍተኛ ጥረት እንደገና በውጭም ያለው ሰው ሰከን ብሎ ሁኔታዎችን አይቶ ወገናችንን ከማባላት ይልቅ ነገሮችን በመነጋገር እንዲቀይሩ በማስተማር ኃላፊነታቸውን ቢወጡ እኔ በጣም ነው ደስ የሚለኝ እና እኔ በጣም በቅርቡ የታዘብኩት ነገር መስቀል አስረው የሙስሊም ሂጃብ ለብሰው ከሃይማኖት ውጪ በለው ግደለው ሲሉ ራሱ የሃይማኖት ትምህርቱ የት ደርሰዋል ምንድን ነው የሚለውን ራሱ አስፈሪ ጥያቄ ውስጥ ነው የሚከተን እና በዚህ ሁኔታ ውስጥ እንደምናየው ብዙ ጊዜ የሚያልቁት ሴቶችና ልጆች ናቸው። እናት የግድ ልጇ ታዋቂ መሆን የለበትም። ልጇ ፕሬዚዳንት መሆን የለበትም። አይዘሪዋር የፕሬዚዳንት የፕራይም ሚኒስተር ልጅ ልጅ ነው፣ ለእናት ምሬቱ ሰቆቃው አንድ ነው እና እኔ የኢትዮጵያ እናት እምባ መቼ እንደሚደርቅ እኔ ባይገባኝም ኢትዮጵያ ወገኖቼ፣ ሰከን ብለን ከውጭ ዓለም የምንማረውን ነገር በሀገራችን ላይ ፖዘቲቭ ኢንፍሉዌንስ ብናደረግ የሚመረጥ ነው የሚመስለኝና ነገሩ እጅግ እጅግ ያሳስባል። ሰከን ብለን ነገሮችን ብንመለከት ጥሩ ይመስለኛል። ለወደፊትም ቢሆን በተለይ በውጭ የሚገኙ የህብረተሰባችንን ክፍሎች ኃላፊነት በተሞላው ሁኔታ የማህበረሰብ ሚዲያዎችን እንዲጠቀሙና ህብረተሰብን ከማጋጨት እንዲሩቁም አሳስበዋል። እንደምናየው ችግሩ ይሄ ችግር ኢትዮጵያ ውስጥ ያለውን ሕብረተሰብ ብቻ ሳይሆን በውጭ ሀገር ያለውን ሕብረተሰብ እየከፋፈለ እያየን ነው። እዚህ በውጭ ሀገር የምንኖረው የህብረተሰብ ክፍሎች ልጆቻችን በሌላው ህብረተሰብ ውስጥ የሚታዩት እንደ ኢትዮጵያዊ እንኳን ዓለም አፍሪካን ነው የሚታዩት። ልጆቻችን በጋራ ሌላ ችግር አለባቸው። እንደ ኢትዮጵያዊ ቤተሰብ ልጆቻችንን ግብረ ገብነት ማስተማር ያለብን ወላጆች ነው። ልጆቻችን ራሳቸው ይሄንን የዘረኝነትን እንትን እንዲያንጸባረቁ ልጆቻችንን በዘር በሽታ ከምናስተምር አንደኛው አዘ ፋሚሊ ልጆቻችንን ሰውነትን ማስተማር አለብን። ኢትዮጵያ ውስጥ እኛ ስናድግ ዘሩ እየተነገረን አይደለም። የሃይማኖት እንኳን ቢናገር እኔ በተወለድኩበት አካባቢ ከእስልምና ክርስቲያኑ ራሱ ክርስቲያኑ እስላም ጡት እያጠባ ነው አብረ ይኑር የነበረው እና የኢትዮጵያ እናትም ሆነ ወላጆች ልጆቻቸውን ሰውነትን ማስተማር ኃላፊነት አለብን ብዬ ነው የምጠብቀው። አንዱ እሱ ነው። የአጫሉን ቤተሰቦች በጣም ነው ማደንቃቸው። ወንድሞ የተናገረውን አዳምቄ ነበር። ሰከንንበል ነው ያለው እና ወንድማቸውን ወይም አባትየውም ቢሆኑ ልጃቸውን እንዳጡ አይደለም አክት ያደረጉት። አንዳንዱ ሰው ከዚህ ያለው በለው ሲሉ እነሱ ግን ሰከን በሉን ያሉት እና ይሄ የሚያሳየው ቤተሰቡ በምን ያህል ሞራል ውስጥ እንዳለ ነው። እንደዛ አይነት ህብረተሰብ ነው እኛ የምንፈልገው። ኢትዮጵያ ውስጥ ያለው ህብረተሰብ ራሱ እንደነሱ አይነት ምሳሌ መሆን ያለበት ህብረተሰብ ነው። እዚህ ያለውም ራሱ ከነሱ ራሱ ትንሽ መማር አለባቸው። ስለዚህ ነጮች የሆነ ነገር ይናገራሉ እና ፌስቡክ ላይ ዩአርዋቱ ሼር ይላሉ እና ፌስቡክ ላይ ሆነን አንዱ ፖስት ሲያደርግ ወደዛ ሼር ስናደረግ ወደዚህ እንትን ስናደርግ የምናንጸባርቀው የራሳችንን ባህሪ ነው። እስቲ ራሱ ከዛ ላይ ገለል ራሳችንን እናደርግና ሀገራችንን፣ ሶሻል ሚዲያውን በፖዘቲቭ ኮንትሪቢዩት እናድርግ ለሀገራችን አንዱ ለምሳሌ ኮቪድ ናይንቲን በአሁኑ ሰዓት ሀገራችን ላይ ያንዣበበውን እዚህም የምናየው ነው። መንግስት ምን ያህል በሶሻል ሚዲያው እንደሚጫወት ህብረተሰቡን በማስተማር መንግስትን ማድረግ ያለባቸውን ነገሮች ሶሻል ሚዲያውን እነኛ እነኛን ነገሮች ህብረተሰቡን ለማንቃብ ብንጠቀምበት ሀገራችንን ረዳናት ማለት ነው። ሌላው ዋናው አንገብጋቢ ሪሊ ሰፊ አጀንዳ ቢኖረው ጥሩ የሚሆነው ወደፊት የአባይ ጉዳይ ነው። የአባይ ጉዳይ አገራችን ከውስጥም ከውጭም ባላት ችግር በአሁኑ ሰዓት ወገናችን ከደሞዙ ቆርጦ የገነባውን የለፋበትን የአባይን ግድብ በውጭ የሚደረገውን ተጽዕኖ በሶሻል ሚዲያ ኢንፍሉዌንስ ማድረግ ይቻላል እና ሶሻል ሚዲያውን እስቲ ሀገራችንን ለመርዳት እንጠቀምበት። ለዚህ ነው እኔ ሰዎች ሼር የሚያደርጉት ነገር የሚያሳየው የራሳቸውን ስነ ምግባር ነው። እና ወገኖቼ እኔ አሁንም የምጠይቀው እስቲ ረጋ ብለን እናስብ አገርን የምናነሳበት እንጂ የምንጥልባት መንገድ አንሻ። እና እኔ በእናትነቴ በኢትዮጵያዊነቴ በሴቶች ህብረት ፕሬዚዳንትነት የምጠይቃችሁ እባካችሁ ሰከን ብለን አገራችን የምታደርጋት ጊዜ ውስጥ ልኝ ማርታ ዶክተር እማየነሽ ስዩም የቪክቶሪያ የኢትዮጵያውያን ሴቶች ህብረት ፕሬዚዳንት ስለነበረን ቆይታ አመሰግናለሁ። ይህም ጊዜ ስጥ ልኝ ማርቲ ስለሰጠችው ምድል እግዚአብሔር ይስጥ ልኝ አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አታያዩንስጡ ኤስፔስ አማርኛ በፌስቡክ